ባለፈው ማክሰኞ በ95 ዓመታቸው ያረፉት የቀድሞው የኬንያ ፕሬዚደንት ዳንኤል አራፕ ሞይ ብሔራዊ የቀብር ስነ ስርዓት ዛሬ ተፈጽሟል። በቀብር ስነ ስርዓቱ ላይ የኢትዮጵያን ጨምሮ በርካታ የአፍሪቃ ሀገሮች መሪዎች ተገኝተዋል። ገልሞ ዳዊት ዝርዝራለው። ኬንያን ለ24 ዓመታት የመሯት ሁለተኛው የኬንያ ፕሬዝዳንት ዳንኤል አራፍ ሞይ ዛሬ ብሔራዊ የቀብር ስነ ስርዓታቸው ተፈጽመዋል። የዛሬ ሳምንት በሆስፒታል በተወለዱ 95 ዓመታቸው ያረፉት አራፍ ሞይ ሥርዓተ ቀብራቸው በርካታ ኬንያውያን በተገኙበት በኛዮ ስታዲየም ተፈጽመዋል። በቀብር ስነ ስርዓቱ ላይ በርካታ የኬንያ እንዲሁም የአካባቢ መንግስታት ተወካዮችና መሪዎች ተገኝተው ንግግር አድርገዋል። ልጃቸው እንዲሁም የኬንያ ባሪንጎ ግዛት አስተዳደር ምክር ቤት አባል የሆኑት ጌዲዮን ሞይ አባታቸው ሞይ ለአገሩ ብዙ መልካም ነገሮች መስራታቸውን አውሰው ከቤተሰባቸው ጎን በመቆም ያጽናኗቸውን ሁሉ አመስግነዋቸዋል። የኬንያ ተቀናቃኝ ፓርቲ መሪ ራይላ ኦዲንጋ በበኩላቸው ከምዘሞይ ጋር የነበራቸውን ቅራኔ እሳቸው በሕይወት እያሉ ይቅር እንደተባባሉ ከዚያ በኋላም የሀገሩን ሕገ መንግስት አብሮ እንዳረቀቁ ተናግረው አሁንም ድልድዩን እንገንባ በሚል በሀገሩ መንግስት እየተተገበረ ባለው ኢኒሽቲቭ ላይ በጋራ መሳተፋቸውን መስክረዋል። በስራ ተቀብሩ ላይ የተገኙት የበርካታ አገሮች መሪዎች ሞይ ለሀገሮቻቸው ባለውለታ መሆናቸውን ተናግረዋል። የደቡብ ሱዳኑ ሳልቫኪር፣ ሀገራቸው ሞይን እንደ አጋር ነፃነት ታጋይ እንደምታይ፣ የዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ እና የሩዋንዳው ፖል ካጋሚ ለምስራቅ አፍሪካ ሀገራት ማህበር መቋቋም ቁልፍ ሚና የነበራቸው ሰው ናቸው ብለው ሲያወድሷቸው፣ የኢትዮጵያ መንግስትን ወክለው በስነ ስርዓቱ ላይ የተገኙት ፕሬዚዳንት ሳለወርቅ ዘውዴም በሞይ ጊዜ ኢትዮጵያና ኬንያ መልካም ጉርብትና ነበራቸው ብለዋል። ዊ ውል ኦልዌዝ ሪመምበር ዘ ፈንዳሜንታል ሮል ሂ ፕሌድ ኢን ዘ ፎርሜሽን ሪጅናል ኦርጋናይዜሽን ክልላዊው የልማት በይነ መንግስታት ኢጋድ ምስረታ ላይ ያበረከቱትን አስተዋጽኦ ሁሌም አንዘነጋውም። በተጨማሪም በ1986 ድርጅቱን በሚመሩበት ጊዜ ያበረከቱትን ስራ ስናደንቅ እንኖራለን። ፕሬዚደንት ሞይን በሞት ብናጣቸውም እሳቸው ጥለው ያለፉትን ተጋድሎ አጠንክረን የኢትዮጵያና የኬንያ ግንኙነት እንዲቀጥል እንሰራለን። ፕሬዝዳንት ኬንያታ ሞይ ለኬንያ መስረት ልማት ዝርጋታ፣ ሴት ልጆችን በማስተማር እንዲሁም የአንደኛ ደረጃ ተማሪዎች በነፃ እንዲማሩ እድል ያመቻቸው መሪ ናቸው ሲሉ አወድሰዋቸዋል። ዳንኤል ቶሮይቲች አራፕ ሞይ የስምንት ልጆች አባት ነበሩ። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።